ከረጅም ጊዜ በፊት የዓለም ሰዎች በጣም ኃጢአተኞች ሆኑ። እግዚአብሔርም ኃጢአታቸው በዝተዋልና ላጥፋቸው ብሎ አሰበ። አንድ ሰው ግን እግዚአብሔርን መታዘዝ የሚወድ ነበረ። እሱም ስሙ ኖህ ይባል ነበር። እግዚአብሔርም ኖህን ሂደ፣ ሰዎችን አስተምራቸው፣ ከመጥፎ መንገዳቸውም እንዲመለሱ አስታውቃቸው፣ ከዚህም በላይ አንድ ኃይለኛ ዝናም አወርዳለሁ ብለህ ንገራቸው፣ ከኃጢአታቸውና ከክፉ መንገዳቸው እንዲመለሱ አስጠንቅቃቸው አለው። ከዚህ ቀጥሎ እግዚአብሔር ኖህን ከሚመጣው ዝናብ አንተና ቤተሰቦች የምትድኑበትን አንድ ቤት የምትመስል መርከብ ከእንጨት ሥራ ብለው አዘዘው። ኖህም ቶሎ መርከቧን ይሠራ ጀመር። ኖህም በየቀኑ ለሰዎቹ ስለሚመጣው ታላቅ ዝናም ይነግራቸው ነበረ። እነሱ ግን እንደዚሁ ንቀው ይስቁ ነበረ። እነሱ ግን በድሮ መንገዳቸው ይቀጥሉ ጀመረ። ሊናዘዙም አልፈለጉም። በኋላ ግን ጊዜው ደረሰ። እግዚአብሔርም ኖህን ቤተሰቦችህንና ከየአይነቱ እንስሳ ወንድ ወንድና ሴት እያደረግ መርከብ ውስጥ አግባ አለው። እነሱም ሲገቡ በጣም ብዙ ጽምት አደረጉ። ያን ጊዜም እግዚአብሔር በሩን ዘጋው። ከዚህ በኋላ ዝናሙን ለቀቀው። በውጭም የነበሩት ሰዎች የመርከቡን በርያ እያንኳኩ ይጣሩ ጀመር። ኖህ ግን እንዲህ ብሎ መለሰላቸው። ጊዜው አልፏል፣ እግዚአብሔር በሩን ዘጋው። ዝናም የመሬትን ፊት በሙሉ አለበሰው። ኃጢአተኞች ሁሉ ጠፉ። ኖህና ቤተሰቡ ግን ከዚህ ጥፋት ዳነው። አሁንም በዘመናችን ሰዎች እንደዚሁ ኃጢአተኞች ናቸው። ይዋሻሉ፣ ይሰርቃሉ፣ ይማታሉ፣ ይሳደባሉ፣ ይጣላሉ። ኃጢአታቸው ከእግዚአብሔር ለይቷቸዋል። እግዚአብሔር እንዲናዘዙ ይጠራቸዋል። ወደ እሱ እንዲመጡ ይፈልጋል። ደህንነትን እንዲያገኙ ይወዳል። እነሱ ግን ለመስማት አይፈልጉም። እግዚአብሔር ቅዱስ ነው። ኃጢአትን ይጠላል። የእኛንም ኃጢአት ይቀጣል። ከዚህ ሕይወት ቀጥሎ ከኖ ዝናብ የባሰ ኃይለኛ ፍርድ ይመጣል። ከሞቱም በኋላ ኃጢአተኞች ሁሉ ወደ ገሃነመ እሳት ይሄዳሉ። ሆኖም እግዚአብሔር ይወደናል፣ ለእኛም መንገድ አዘጋጅቶልናል። እሱ ራሱ ወደዚህ ዓለም መጣ፣ የሰውንም መልክ ለበሰ። የእርሱ ስም ክርስቶስ ይባላል። እርሱ በሞቱ የእኛን ኃጢአት ወሰደ፣ ወደ እግዚአብሔርም የሚወስደውን በር ከፈተልን። በእርሱ እኛ ሁሉ ደህንነት አለን። የኖኅ ቤተሰብ በመርከቡ በራፍ ወደ ደህንነት ገቡ። እንዲሁም ደግሞ ኢየሱስ ክርስቶስ ላንተ የደህንነት በራፍ ነው። ከኃጢአትህ ተመለስ። ኃጢአትህን ለእርሱ ተናዘዝ። ከክፉ መንገድህ ተመለስ። የእርሱን መንገድም ተከተል። እንዲህ ብታደርግ ከፍርድ ትድናለህ።